የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ ምክር ቤት ባለፈው ሳምንት ባካሄደው ስብሰባ ከሀገራዊ እድገቱ ጋር ተያይዞ የተቀሰቀሱ አዳዲስ የሕዝብ ፍላጎቶች እንደተከሰቱና ከፓርቲው አመራር ጀምሮ በሚፈጸሙ ድክመቶች የተነሳ የሕዝብ ቅሬታ መበራከቱ ባወጣው መግለጫ ጠቅሷል። ይህ ከሀገሪቱ እድገት ጋር ተያይዞ ተነሱ የተባሉት ቅራኔዎች የመንግስት ኮሚኒኬሽን የሕዝብ ግንኙነት ኃላፊ አቶ መሐመድ ሰይድ እንዲያብራሩልን ጠይቀን ነበር። በሀገራችን በየጊዜው የሚመዘገቡ የልማት ስኬቶች ከሰላም ጋር በተገናኘ እንዲሁም የዲሞክራሲያዊ ስርአቱንም ከጊዜ ወደ ጊዜ እየጎለበተ እንዲሄድ ከማድረግ የትምህርት የጤና መስፋፋቶች በአጠቃላይ የኢኮኖሚ እድገቱም አዳዲስ ፍላጎቶችን እየወለዱ የሚመጡበት ሁኔታ ነው ያለው። ይህንን የህዝብ ጥያቄ ምላሽ ከመስጠት አኳያ ሰፊ የሆነ የማስፈጸም አቅም የሚጠይቅ ነው። እድገቱን በሚመጥነው ልክ የመንግስት የማስፈጸም አቅም እንዲያድግ በሁሉም አቅጣጫ ከፍተኛ የሆኑ ፍላጎቶች ያሉበት ሁኔታ ነው ያለው። በመንግስት በኩል ደግሞ ከፍተኛ የሆኑ ጥረቶች ቢኖሩም፣ በአጠቃላይ ግን ህዝቡ የሚያነሳቸው እና ከህዝቡ ፍላጎት አኳያ በቂ የሆኑና ፈጣን የሆኑ ምላሾችን ከመስጠት ጋር በተገናኘ መንግስትም በተጨባጭ እንዳሳየው የማስፈጸም አቅሜ መጎልበት ይኖርበታል፣ የህዝብን የተሟላ ፍላጎት የሚያረካ መሆን አለበት የሚል ነው ያስቀመጠውና፣ እድገቱ በፈጠነው ልክ የህዝብም ዲማንዲንግ የመሆን ሰፋፊ የሆኑ ፍላጎቶችን የማሳየት ዝንባሌ ትክክለኛ ነው የሚል ነገር ነው ያለኝ በኔ በኩል። ይህን የምክር ቤቱ መግለጫ እንዴት ትመለከቱታላችሁ ብለን የአድማጮቻችን አስተያየትም ጠይቀናል። በደቡብ ወሎ ዞን ነዋሪ ነኝ ያሉና ስማቸው ለደህንነት ምክንያት እንዳይጠቀስ የጠየቁ የወጣው መግለጫ ህዝብን ለመሸወድ እና ተቃውሞን ለመቀልበስ የወጣ ይመስለኛል ሲሉ ተናግሯል። ኢህአዴግ በበኩሉ አሁን በህብረተሰቡ የምነሱ ጥያቄዎች እድገቱ ያመጣ ነው ስል ለሚሰጠው መልስ የደቡብ ወሎ ነዋሪ በአስተያየታቸው ይህ በጣም የሚያስብ ጉዳይ ነው። አብዛኛው ህዝብ ጦሙን እያደረ እርዳታ እየዘረጋ ባለበት ሰዓት እድገት የሚባለው ነገር በጣም አስቸጋሪ ነው። እኛ እንደምንረዳው ከሆነ ማለት ነው ሰላሳ ሺህ ቤት አዲስ አበባ ላይ እየፈረሰ ህዝቡ ማደሪያቸው ምእንት ላይ እየወደቀ ኢትዮጵያ አደገች ማለት ይሄ ህዝቡን መሸወድ እና ማሙኘት ይመስላል እና የኢትዮጵያን እድገት ሁሉም የሚያየው ነገር ነው። በጥቂቶች ላይ የተመሰረተ ነገር እስከሆነ ድረስ እኔ ይህን አልቀበለውም እና ለዚህ መፍትሄ የሆነ አይመስለኝም። ይህንትን እድገቱ አይደለም የወለደው። ከመጀመሪያውም ጀምሮ የአንድ ድርጅት የበላይነትን የሚያሳይ ጉዳይ ነው። በኦሮሚያና በአማራ ክልል የተቀሰቀሱ ተቃውሞች ለዜጎችና ለጸጥታ ኃይሎች ህይወት ማለፍ ምክንያት ቢሆንም ኢትዮጵያ ከመቼውም ጊዜ በተሻለ ጥንካሬና ምቹ ሁኔታ ላይ ትገኛለች ስል መግለጫው ያትታል። አቶ መሐመድ በወልቃይት ጠገዴ ጉዳይ ምክር ቤቱ ስለወሰደው እርምጃ እንዲህ ያብራራሉ። መግለጫው በግልጽ እንዳስቀመጠው በአማራ ክልል በሰሜን ጎንደር እና በአጎራባች የትግራይ ወረዳዎች መካከል ከወሰን ማካለል ጋር በተያያዘ በተነሳው ጉዳይ በህወሀት እና በአዴን አመራር በኩል መፍትሄ ከመስጠት አኳያ የተከሰተው መዘግየት ተገቢ እንዳልሆነ ገምግመዋል። በሁለቱ ክልሎች መካከል አጎራባች ወረዳዎች ያለውን ችግር ከመስጠት አኳያ ሁለቱ ድርጅቶች ከዚህ ድክመት ተላቀው ፈጣንና ህዝቡን ማዕከል ያደረገ መፍትሄ እንዲሰጡም የወሰነበት ሁኔታ ሁኔታ ያለው በሌላ መልኩ ደግሞ የወልቃይትን በተመለከተ ያስቀመጣቸው ነጥቦች አሉ። በትግራይ ክልል ከወልቃይት ጋር በተያያዘ የተነሳው ጥያቄ በትግራይ ብሔራዊ ክልላዊ መንግስት ህገ መንግስታዊ ስርዓቱን ተከትሎ እንዲታረም ወስሏል ነው። የወልቃይት ጠገዴ ጉዳይን አስመልክቶ ምክር ቤቱ ያወጣው መግለጫ ፍትሃዊ አይደለም ሲሉ የመቀሌ ነዋሪ የሆኑትና ስማቸው እንዳይጠቀስ የጠየቁ ለዶቼ ቬሌ ተናግረዋል። በመግለጫው ለዚህ ሰላማዊ ሰልፍ ለሚወጣው ህዝብና ቤቱን ዘግቶ ፆም ለሚውለው ህዝብ ፍትሃዊና ሚዛናዊ ነው ብዬ ለምን ለምን ብትል አሁንም እነዚህ ሰላማዊ ሰልፍ እየወጡ ያሉት የማንነት ጥያቄ የሚመለስ ነው። እኔ እንደ ግለሰብ ሳየው ይሄ መሆን ያለበት አንዱ ክልል መፍታት ሳይሆን የሀገር ሽማግሌ አለ ስለ ደንበር፣ ጠንቅቆ የሚያውቅ ደንበር ላይ ግጭት መነሻ የሆነ የሀገር ሽማግሌ ተብሎ በኮሚቴ የተቀመጡትን ማሰን በመጀመሩ ነው። ስለዚህ እኔ እንደ ፖለቲከኛ ሳይሆን እንደ ግለሰብ ለደንበሩ ጉዳይ መፍትሄ መስጠት ያለበት የሀገር አዋቂ እና ሽማግሌዎች ናቸው እንጂ የአንድ ክልል አይደለም። የአንዱ ክልልማ ባለፈው የማንነት ጥያቄ ያቀረቡትን ጸረ ሰላም ሀይሎች ናቸው እያለ ሲያስናቸው ነው ያየነው፣ ነው የሰማነው። በሳምንቱ መጨረሻ በጎጃምና ና አካባቢው በርካታ የተቃውሞ ሰልፎች እንደታዩም ተዘግበዋል። የኢህአዴግ ምክር ቤት መግለጫ በተመለከተ የፌስቡክ ደረገጻችን ተከታታዮች ባስቀምጡልን አስተያየት መሰረት አብዛኞቹ ስለ ወልቃየት ጠገዴ ጉዳይ ለትግራይ ክልል መጥተው አልነበረበትም ስሉ፣ ሌሎች ደግሞ ይህ መግለጫ ምንም የሚፈይደው ነገር የለም ስሉ አስተያየታቸውን አጋርቶኗል።